The Voice of America. በኦሮሞ ነፃነት ግንባር አመራር ውስጥ የተፈጠረው አለመግባባት በድርጅቱ ደንብና አሰራር መሰረት እስኪፈታ ሁሉም አካል ችግሩን ከሚያባብሱ እንቅስቃሴዎች እንዲታቀቡ ሲል የግንባሩ የሕግ ስነስርዓትና ቁጥጥር ኮሚቴ አሳስቧል። መሪዎቹ ከመደበኛ ስራዎቻቸው ውጪ መግለጫ እንዳይሰጡና ስብሰባዎችን እንዳያደርጉ የሚያግደው መመሪያ ተግባራዊ እንዲደረግ ጠይቋል። ሙክታር ጀማል ዝርዝር አለው። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ለደህንነታቸው በሚል በቤታቸው እንዲቆዩ በተደረገበት ወቅት አዲስ አበባ በጉለሌ ጽህፈት ቤት በምክትላቸው አቶ አራርሶ ቢቂላ የተጠራው ስብሰባ ሊቀመንበሩ አቶ ዳውድን ያላማከርና ፈንቀላ ለማድረግ ተሞክሯል መባሉ ይታወሳል። ይህን ተከትለው የድርጅቱ ስነስርዓትና ቁጥጥር ኮሚቴ የሁለቱንም ወገኖች ጉዳይ ለማየት ከመደበኛ ስራዎች ውጪ መግለጫ ከመስጠትና ስብሰባዎችን ከማድረግ ሁሉም እንዲቆጠቡ መወሰኑን አስታውቋል። ይህ በእንዲህ እንዳለ ከዚህ ቀደም ስሞታ የቀረበባቸው የድርጅቱ አመራሮች ምክትል ሊቀመንበሩ አቶ አራርሶ ቢቂላ፣ የድርጅቱ ህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ እና የድርጅቱ ቃል አቀባይ አቶ ቶሌራ አደባ በአዲስ አበባ ሄልተን ሆቴል የሰጡት መግለጫ የድርጅቱን ህገ ደንብ የጣሰ ነው የሚል ቅሬታ ፈጥሯል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ስለ መግለጫው ምንም እንደማያውቁና አለመጋበዛቸውንም ለቪኦኤ ገልጸዋል። እኔ ከጁላይ ሰላሳ ሀያ ሀያ ጀምሮ መውጣት ትችላለ፣ ጥንቃቄ እያደረግ ከብዬ ወዲቼ መግባትና እኔ ጋር መምጣት አልተከለከለም። እወጣለሁ፣ መሄድ እችል ነበር። ትጠራ ህግና ቁጥር ይታራል። የስብሰባ ጉዳይ የኢትዮጵያ ፖለቲካ ተሞክሮ ብዙ ነው። የገዥውን ፓርቲ ነው የሚለውን በድርጅት ያጠቃል መላልሶ መላልሶ። ይሄ ኦሮሞ ናሽናል ኮንግሬስ ዶክተር መረራ የመሰረቱት ድርጅት ከዚህ በፊት እንደዚሁ ጥቃት ደርሶበት ድርጅቶቻቸውን ተቀምቶ ሌላ ስም ነው ያወጡት። እንደገና በግንጅት ጊዜ የነበረውን ሁሉ ሰው ያስታውሰዋል። የኦሮሞ ነጻነት ግንባር ደግሞ የገዥው ፓርቲ ታርጌት ውስጥ ነው ያለው የኦሮሞ ውስጥ እና መላው የኢትዮጵያ የሚያውቀው ነው። ስለዚህ የሆነ ነገር ሊመጣ እንደሚችል ማሰብ ይቻላል። የትላንትናውን የሄልተን ሆቴል ስብሰባ የመራው ቡድን በበኩሉ በድርጅቱ ወቅታዊና ፖለቲካዊ ጉዳዮች ላይ መግለጫ የሰጠ ሲሆን ድርጅቱን የማጥራት ስራ እንደሚሰራ ገልጿል። እነማንን እንዴት እንደሚያጠሩ ያብራሩት ነገር ግን የለም። ከዚህ ቀደም በጉለሌ ጽህፈት ቤት የተሰጠው የድርጅቱን አመራሮች አለማግባባቱን ተከትሎ የኦሮሞ ነጻነት ግንባር የህግ ስነ ስርአትና ቁጥጥር ኮሚቴ ያስቀመጠው ውሳኔ የአሁኑ መግለጫ አይቃረንም ወይ ተብለው ለቀረበላቸው ጥያቄ መልስ የሰጡት የድርጅቱ የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ተከታዩም ብለዋል። ኮሬሴ ራብቶኖራ ሁጂን ሁጅትና ዳባ ሆገነ ደብልስማ ኦሮሞ ጅራ ዳቡ እንደንደው የህግና ቁጥጥር ኮሚቴ ስራ አትስሩ አቁሙ ብሎ የሆነግን ግን አመራር ከስራ ማቆም አይችልም። ስራ አናቆምም፣ ስብሰባም አናቆምም፣ ይቀጥላል የቀን ተቀን ስራ። መግለጫ መስጠትም እንቀጥላለን። የህግና ቁጥጥር ኮሚቴው የሚለው ግጭቱን የሚያባብሱና ችግርን የሚፈጥሩ ስራ ከመፈጸም ታቀቡ ነው ያሉ እንጂ የድርጅቱን ስራ ተዉትና እጃችሁን አጣጥፋችሁ ተቀመጡ ማለት አይችልም ነው ያሉት። አቶ ቀጀላ የተፈጠረውን አለመግባባት ለመፍታት እየሰራ መሆኑን የገለጸው የኦሮሞ ነጻነት ግንባር የህግ ስነስርዓትና ቁጥጥር ኮሚቴ አለመግባባቶችን በመመርመር እንደሚያሳውቅ ገልጿል። ጉዳዩን እስከ ጠቅላይ ጉባኤ የሚያቀርብበት አካሄድ መኖሩንም የኮሚቴው ሰብሳቢ አቶ አለማየሁ ዲሮ ተናግረዋል። እኛ ከዚህ በፊት ይህንን ናት ከመጀመራችን በፊት ሁለት መግለጫዎችን አወጥተናል እንደ ኮሚቴ። ከዛም በኋላ ደግሞ ከሚመለከታቸው አመራር ጋር ተገናኝተንም ምክክር አደርግንበታል። ይሄን ጉዳይ በተመለከተ የተፈጠረው አስተሳሰብ ምንም አይነት መግለጫ እንደማይሰጥ ነው እና ምርመራ አልቆ ውጤቱን እስከሚገልጽ ድረስ ነገሮችን ማለዘብ ያስፈልጋል በሚል ሁሉም ሰው መካከል የተፈጠረ አንደርስታንዲንግ ይመስለኛል። ትላንት የተደረገው ነገር በእኛ ግምት ባይደረግ መልካም ነው የሚል ሀሳብ አለን። ከዚሁ ሀሳብ በመነሳት ማለት ነው ምናልባት መሰል ጉዳ ሚዲያዎች ቀጥለው ቢሄዱ ከሁለቱም ወገን ምንድን ነው የዚህ የስርዓትና ቁጥጥር ኮሚቴው ስልጣንና እርምጃ የሚሆነው? የችግሩን መንስኤ በሚገባ ማወቅ ነው። አንደኛው ጉዳይ ይህን ነው አጣርቶ ይፋ ማድረግ ነው። ሁለተኛው ደግሞ ለዚህ ችግር መፍትሄ የሚሆኑ የውሳኔ ሀሳቦችን ማስቀመጥ ነው። ውሳኔ ሀሳባችንን ለሁለት አካላት ነው የምናቀርበው። ለኦነግ ብሔራዊ ምክር ቤት ወይም ማዕከላዊ ኮሚቴ አባል ነው የምናቀርበው። እነሱ ተነጋግረውበት ሀሳቡን አዳብረው፣ ቀንሰው ምን ብለው እንደሚመቻቸው የሚወስኑበት ይሆናል። ያው ህገ ደንብ አላቸው፤ በዛ መሰረት የሚገኝ ነው። እኛ ደግሞ ተጠሪነታችን ለጠቅላላ ጉባኤ ስለሆነ በጠቅላላ ጉባኤ ላይም በሪፖርታችን መልክ የምናቀርበው ነገር የሚሆነው፣ ጠቅላላ ጉባኤ የመጨረሻውን ውሳኔ የሚሰጥበት ነው የሚሆነው። ችግሮቹ በውይይት እንዲፈቱ የጠየቁት የኦሮሞ ነጻነት ግንባር ፋይናንስ ኃላፊ አቶ በቴ ኡርጌሳ በበኩላቸው መግለጫውን የሰጠው ቡድን ለክፍላቸው በማሳወቅ ወጪ እንዲሸፈንላቸው መጠየቅ የነበረበት መሆኑን ይናገራሉ። ይህ ሆኖ ሳለ ወጪም ከጽሕፈት ቤታቸው እንዳልወጣና በሄልተን ሆቴል የተሰጠው መግለጫ ወጪው በማን እንደተሸፈነ የማያውቁ መሆኑንም ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።